ሳይንስና ቴክኖሎጂ ቀርቀሃ በሁሉም የአየር ጸባይ ባለባቸው የአማራ ክልል አካባቢዎች የሚበቅል ሲሆን የቆላና የደጋ ቀርቀሃ በመባል ይታወቃሉ። የቆላ ቀርቀሃ ውስጡ ድፍን ሲሆን በዋናነት የሚያገለግለው ለዘንግና ለምርኩዝ ነው። በደጋ ቀርቀሃ ላይ የሁለተኛ ዲግሪያቸውን የሰሩትና የደን ተመራማሪ የሆኑት አቶ አምሳሉ ንጋቶ እንዳብራሩት፣ የደጋ ቀርቀሃ ውስጡ ክፍት ሆኖ አካሉ እየተሰነጠቀ በዋናነት ለመቀመጫ ወንበር፣ ለአጥር፣ ለምግብ ማቅረቢያነትና ለሌሎችም አገልግሎቶች ይውላል። ሆኖም ግን የቀርቀሃ ምርቶች በቴክኖሎጂ ያልተደገፉና በባህላዊ መንገድ እየተሰሩ በመሆኑ አስፈላጊውን ጥቅም እያገኙ እንዳልሆኑ አንዳንድ በቀርቀሃ ምርት ውጤቶች ምርት የተሰማሩ ወጣቶች ይናገራሉ። የቀርከሃ ውጤቶችን በባህላዊ መንገድ ከሚያመርቱ ወጣቶች መካከል ወጣት ብርሃኑ የተዋለ ከቀርከሃ የሚመረቱ ውጤቶችን ዘርዝሮልኛል። ወንበሮች፣ ጠረጴዛዎች፣ ቱርሲዎች፣ አልጋዎች፣ በቃ ምናምን፣ የአምፖል ማቀፋ፣ አልጋራስ፣ የመብራት ዳባ ማስቀመጫ፣ የፍራፍሬ ሰርቪሶች እና የዳቦ ሰርቪሶች ስራው በቴክኖሎጂ ቢታገዝ የተሻለ ተጠቃሚ ይሆኑ እንደነበርም ተናግሯል። የተሻለ ውጤታማ ያው ሙሉ ኮንፊደንስ ኑሮን እንሰራለን፣ ከዚህ የተሻለ ውጤታማ እንሆናለን። ሌላው በዚሁ ስራ የተሰማራው ወጣት ፋንታውን ጥሩነህ እንደሚለው ስራው በቴክኖሎጂ ያልታገዘ በመሆኑ ምርታቸው ገዢ እያጣ እንደሆነ አመልክቷል። ገዢ ብዙም አሁን እየወደቀ ሄደ ለምን ትል አሁን እንዲሁም በሀገር አቀፍ ካለው ቅርካሀ የጎጃም ቅርካሀ ቶሎ አይበላም፣ የተሻለ ነው። ቢያንስ አንድ አምስት ስድስት ዓመት ይቆያል። ግን እዚያ በላይ ለማቆየት ደግሞ ወይ መከከያ ማሽን ቢኖር ኑሮ ሰው እንደዋንዛ ይገዛው ነበር። አሁን ሰው ምነው የሚለው አይፈርስም። ዝም ብሎ ብርሲ በላይ እየነቀዘ ይወድቃል። ግን ሊቀቃል። እንደ ኤሌክትሪክ ፖል አሁን ቢሆን የተሻለ ሆኖ እኛም ተጠቃሚ ለሆን ነበር። አሁን ግን ሰው ከበፊቱ ራሱ እየቀነፈ ነው። አሁን ምን ዋን ነው የሚገዙ የፎቶ ማስቀመጫዋ ሶስት መቶ ብር ስለሆነች ዋጋዋ በጣም ርካሽ ናት። ግን ብዙ ሰው እየገዛ ነው። ወንበሩ ግን ትንሽ አሁን እየወደቀ ነው። ብዙም ፈላጊነት ያወሪ እየቀነሰ ይ ስናገኝ እንለበልበዋለን በሳት ከተነካ አቋም ሀክም አሉ። ትልቹ ውስጥ ላይ እንዳይነሱ ስለሚበላቸው ጢሱ በዛ ተጠቅመን አሁን የተወሰነ ጋበታ ይኖረዋል። ግን መንግስት ምንም ትኩረት አድርጎ ሆነ መቀቃየ ማሽን ነገር ሊፈጠን ቴክኖሎጂውም እየሰፋ ይሄዳል። ሰውም ደግሞ ሰልጣኙ እየበዛ ይሠራ ነበር። በሁለት ሺህ አስር ዓመተ ምህረት መጨረሻ በኢትዮጵያ የአካባቢ ደን ጥበቃና ኢንተርናሽናል ባምቦ ኤንድ ሬንታን ኔትወርክ በተባለ መንግስታዊ ባልሆነ ድርጅት ድጋፍ በቻይና ጉብኝት ያደረገው ወጣት ብርሃኑ እንደሚለው በቴክኖሎጂ በመደገፍ ከቀርከሃ የማይሰራ ነገር የለም ብሏል። ብዙ ምግብ ሳይገር ተመግበን አሉሉ ልብስ ኮንፈርት ካርስ ቲሸርት አንዳንድ ነገር ይዘመጠናል ከዛ ከቅርቃ የተሰራ ጫማ ሁሉ ማለት ነው። በኢንዱስትሪ ፋብሪኬት ያደረጉ የሚሰሩ ይሄ እንትን ፕላይውድ የመኪና ስፖ እንዳያደርጉታል። ሁለተኛ ደግሞ ይሄ ቻፕስቲክ የምግብ መቢያ የምግብ መቢያ ይጠቀሙታል። ምግብም ይጠቀሙታል። ለመድኃኒትነት ይጠቀሙታል። ይህ ሁሉ አይተናል። ልብስ በቃ የሚሆኑ ነገሮች በአጠቃላይ ማለት ነው ብዙ የተ ብዙ ነገር ይሰሩበታል። እጅግ በጣም በጣም ብዙ ብዙ በዛ ላይ የመኪና ድልድይ ኮንስትራክሽን ውስጥ ላይ የሚጠቀሙታል። መንገዶች፣ ድልድይ ምናምን የሚሰሩ በዚህ ነው። ሳይክል ይሰራሉ፣ ብዙ ነገር ይሰራሉ። የመኪና ስኮንዳ ቅርቃ ነው የሚሆነው። ቤት አለ፣ ብዙ ነገር ይሰሩበታል። እዛ የደን ተመራማሪው አቶ አምሳሉ ንጋቱ የወጣት ብርሃኑን ሀሳብ በማጠናከር ቀርቀሃ ከአንድ ሺህ አምስት መቶ በላይ ጥቅሞች እንዳሉትና ሀብቱን በአግባቡ መጠቀም እንዳልተቻለ ያብራራሉ። ጥናት ደረጃ የሚለው ከአንድ ሺህ አምስት መቶ በላይ ጥቅሞች እንዳሉት ነው። ከትንሹ ከመድኃኒት ጀምሮ እስከ ትልቅ ህንጻና ድልድይ ስራ ድረስ ማለት ነው። በጥቃቅን ነገሮች በማይክሮብ ደረጃ ከሚመረተው ከመዳን ጀምሮ እስከ አጠቃላይ ኮንስትራክሽን ዘርፍ ድረስ ያገለግላል። ያንን ግን እያደረግን አይደለም። እኛ ጋር አሁን በመንግስታዊ በሆኑም መንግስታዊ ባልሆኑም አንዳንድ ድርጅቶች እና በግለሰቦች ኢንተረስ የተሞካከሩ ነገሮች አሉ። እነዛም ኮንሰንትሬሽን ናቸው። እነዚህ በጣም ትንንሽ የኮንስትራክሽን ነገሮች ላይ ነው። ወንበር፣ ሶፋ። ዩኒቨርሲቲዎች ሀብቱ በአግባቡ ጥቅም ላይ እንዲውል ኃላፊነት እንዳለባቸውም ባለሙያው አስረድተዋል። ዩኒቨርሲቲ ነው። ቴንሽንም ያለው ዩኒቨርሲቲ ደግሞ ስታስበው አንዱ ምንድን ነው ትልቁ ፒላሩ ከሚቋቋምባቸው እንትኖች ማህበረሰብ አገልግሎት። ስለዚህ በዛ በማህበረሰብ አገልግሎት መስጠት ያለው ደግሞ ሀብቱ ያለውን የዛ ጋ ያለውን ኢንዲጂነስ ኖሌጅም መጠበቅ ግዴታው ነው። ኢንዲጂኒ ሀብትም መጠበቅ ግዴታው ነው። በዛ በኢንዲጂኒሱ ግን በሀገር በቀሉ ሀብትና ልምድ ሰው እንዴት ይጠቀማል የሚለውን መፍጠር ላይ እነሱ ስትሮንግሊ መስራት አለባቸው ብዬ አስባለሁ። በእንጅባራ ዩኒቨርሲቲ የግብርና ምግብና አየር ንብረት ሳይንስ ኮሌጅ ዲን አቶ ደሳለው ፈንቴ በቀርቀሃ ዙሪያ እየተደረገ ያለውን ተግባር አብራርተዋል። ቀርቀሃ ያልተው ነገር ላይ አንዱ በደን ልማት ፖቴንሻል ኤሪያ ነው ብለን ተነሰናል። ስለዚህ ከደን ልማቶች መካከል ቀርቀሃ የተለያዩ በተለይ አካባቢ ከፍተኛ ጥቅም እየሰጠ ያለ ነው በማምረት በምርቱ ሽያጭ ላይ ገቢም ያሳድጋል ከዚህ ደግሞ ብዙ ወጣቶች በርካታ ወጣቶች በዚህ ስራ ላይ ተሰማርተው ገቢ ያስገኘናለ ስለዚህ ሳት ይፈጥራል ገቢንም በቀጥታ የሚያስገባ ነው እና ይህንን መደገፍ እንዳለብን ወስደን እየሰራን ነው ተሰራ ነቸ ስራዎች የመጀመሪያው እንግዲህ ፖቴንሻሉ ማወቅ ነው በአዊዞን ብቻ ሳይሆን በአዊዞን አጎራባት በሆኑ በምዕራብ ጎጃም በምዕራብ ጎጃም እና አዊዞንን ጨምሮ በደጋ ጥርቃሀ ምን ያክል ፖቴንሻል ፖቴንሻል አለ የሚለውን አቅም መጀመሪያ ማወቅ ስላለብን ይሄንን በባለፈ ዓመት በምርምር ማህበረሰባት በኩል በኩል ምን ያክል ፖቴንሻል እንዳለን ተለይቶ ታሳወ መሰንት ላይ ነው። ይህም ፖቴንሻል ተጠቅመን ይሄንን ምርት ማሳደግ ስራዎችን ጀምረናል። በተለይ ደግሞ ያው ለጌጣጌጥ እየተጠቀሙበት ሆነው ይህም ለጌጣጌጥ የሚጠቀሙበትን አሰራት በደንብ ተቀምሮ በደንብ ሌሎች ወጣቶች በርካታ ወጣቶች ይህን ስራ ወስደው እንዲሰሩ እንዲያሳድጉት ስራዎች ጀምረናል። በሰፊው የምንሄድበት ነው። ምን ያክል ፖቴንሻል ካለው አሁን ፖቴንሻሉን ለይተናል። ምን ያክል ቀርጻ ባዊ ዞን እንዳለ ስለዚህ ይሄን ያክል ቀርጻ ካለ ይህን ያክል ፖቴንሻል ካለ እና በዓለም አቀፍ ደረጃ የግዳሀን ጠቀሜታ ከፍ ያደርጉ የሚችሉ ሚ አይነት ፕሮጀክት አሉ። ምን እናርግ የሚለውን ነገር ነው። ኛ እየሰራ ነው ያለ ነው። አጠቃላይ ለአገር በቀሉ ቀርቀሀ ተክል ትኩረት እንዳልተሰጠውም የደን ባለሙያው ተችተዋል። የውጭ ሀገር የዛፍ ዝርያዎች ላይ ተንጠልጥለን መንግስት ለምሳሌ በየአመቱ የተከላ ዘመቻዎች አሉ። በጣም በሚሊዮን የሚቆጠር ችግኝ የሚያስተክል ማለት ነው። እዛ ላይ ግን ከቅርቃሀ ከሚሰጠው ከባቢያዊ ጥቅም እነዚህ የተጎዱ መሬቶችንም ከማዳን አንጻር ግን ያንን አስቦ ቅርቃሀን የዛ አካል የማድረግ እንትን ላይ ችግር አለው። ቶታሊ መደረግ ያለበት ብዬ በራሴ የማስበው ምንድን ነው አንደኛ ከግብርናው ዘርፍ ላይ ስመጣልህ በየአመቱ ሊተከል የሚተከሉ እነዚህ የ ለብዝሃ ህይወት ጥበቃም ይሁን ለአካባቢ ለማዳንም ይሁን ለዘመቻ ተከላዎችን ለፎቶ መነሳት ነው። ብዙ ጊዜ ፎቶ መነሻ ነው ብላችሁ እሺ፣ ለፎቶ መነሳትም ቢሆን ቀርከሃ ችግኝ ይዞ ቢነሳ ደስ ይለኛል። አንዳመረ የውጭ ሀገር ባህርዛፍ ተሸክሞ ከሚነሳ ባህርዛፍን አይጠቅመም እያልኩ አደለ። ሁሉም ነገር በአግባቡ ከተጠቀምንበት በደንብ ይጠቅመናል። የአዊ ብሔረሰብ አስተዳደር ዞን የመንግስት ኮሚኒኬሽን ቡድን መሪ ወይዘሮ ጠጀ ወሌ እንዳሉት የቀርከሃ ምርትን ዘመናዊ ለማድረግ የሚደረገው እንቅስቃሴ ብዙም አይደለም ብለዋል። ትክክል ነው፣ አንተ እንዳልከው ምርት አለ አዊ ላይ። ነገር ግን ያው ከባህላዊ ውጭ ወደ ዘመናዊ ተቀይሮ ህብረተሰቡ ተጠቃሚ እየሆነ ግን አይደለም። እንግዲህ የተለያዩ ዘርፎችን የተለያዩ ስልጠናዎችን ወስዶ ወደ ዘመናዊነት ከመቀየር ላይ መሰረታዊ የሆነ ችግር ነው ያለው። ትኩረትም ያልተሰጠው ስራ ነው። በባህላዊ ስራ ላይ ነው አሁን ላይ ተወጥረው እየሰሩ ያሉት እና ወደ ዘመናዊ ከመቀየር ላይ መሰረታዊ የሆነ ክፍተት ና ችግር ነው ያለበት። ብዙም እንቅስቃሴ አለው ብዬ አላሰብም። ከባህላዊ እንቅስቃሴ ውጭ ቀርከሃ በአማራ ክልል ምዕራባዊ አካባቢዎች በተለይም በምስራቅ ጎጃም፣ አዊ፣ ደቡብ ጎንደር ና ምዕራብ ጎንደር ዞኖች በብዛት እንደሚገኝ የደን ተመራማሪው አቶ አምሳሉ አመልክተዋል። አድማጮች፣ የዛሬው ዝግጅታችን በዚህ ይጠናቀቃል። አለምነው መኮንን ነኝ። ሰላም